የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው ሳምንት ባካሄደው መደበኛ ስብሰባ ያለፉትን አስራ አምስት ዓመታት የለውጥ ጉዞ ገምግሞ መግለጫ አውጥተዋል። በዚህ ግምገማ የመንግስት ተልዕኮ ህዝብን ማገልገልና በዚህ ቅኝት መንቀሳቀስ እንጂ የግል መጠቀሚያ እንዳልሆነ ጠቅሶ ልማታዊና ዲሞክራሲያዊ ስርዓቱን ይፈታተናሉ ያላቸውን የውጭም ሆነ የውስጥ ጽንፈኛ ጸረ ሰላምና ጸረ ልማት ኃይሎች ሁከትና ትርምስን ለማስፋፋት የሚያደርጉትን ጥረት በጽናት ይመክታል ይላል። ቀጥሎም በአገሪቱ ብሔር ብሔረሰብ መካከል ያለውን ግንኙነት ለማሻከር አስነዋሪ የዘረኝነት ፕሮፓጋንዳ የሚያራምዱትን እንደሚታገል ይጠቅሳል። በዚህ ግምገማም ኢህአዴግ የስርዓቱ አደጋ ናቸው ላላቸውና የህዝብ ጥያቄ አለበት ያለውን የክራይ ሰብሳቢነት አመለካከት፣ ዲሞክራሲና ሰብአዊ መብት አያያዝ እንዲሁም የጠባብነትና የትምክህተኝነት አመለካከት መፍትሄ መስጠት መፈለጉን ጋዜጠኛና የህግ ባለሙያ የሆኑት አቶ ሶሎሞን ጎሹ ለዶቼ ቬሌ ተናግረዋል። ሶስቱን ነጥቦች አስመልክቶ አቶ ሰሎሞን እንዲህ ይላሉ። ፓርቲው ባለፉት ሀያ አምስት ዓመታት ከሄደበትም ጉዞ አንጻር ፖሊሲዎች ይዣቸው የሄድኳቸው የመፍትሄ አቅጣጫዎች ምንም እንከን አይወጣላቸውም። አፈጻጸም ላይ ነው ችግሬ፣ የሆኑ መሰናክሎች ፈጥረውኛል። እነሱን የማጽናት ጉዳይ ነው እንጂ በየትኛውም ጥያቄዎች ተቃውሞ ሰልፍም ተነሳ፣ በምርጫ ችግር ውስጥ ገባ፣ ውስጡም የተለያዩ መገለጫዎች በየወቅቱ ይቀያይረዋል እንጂ ከህዝብ የተነሳ ዲማንድ የኢህአዴግን መሰረታዊ የፖሊሲ አቅጣጫ ሲያስቀይረው ከዚ ቀደምም ታይቶ አያውቅም። ስለዚህ እነዚህ ቃላት ሲመጡ ግን አብዛኛው ምንድን ነው የሚያደርገው? ወቅታዊ ጥያቄዎችን አስቀድመው እጅግ በጣም ረጅም እና የተለያዩ ትርጉሞችን የያዙ ጽንሰ ሀሳቦች ውስጥ ይከታቸዋል። ግምገማው ባለፉት ሳምንታት በሀገሪቱ የተካሄዱትን ተቃውሞዎች ተከትሎ የተደረገ ሲሆን ካለፉት በምን ይለያል ለምለው ጥያቄ አቶ ሶሎሞን ሲመልሱ እንግዲህ አሁን ው ከቀድሞ ጀምሮ የሙስና ጉዳይ የመልካም አስተዳደር ችግር ገቨርናንስ ላይ ችግር አለብኝ። ውስጤ ሌቦች፣ ዘራፊዎች፣ የራሳቸውን ጥቅም የሚያስከብሩ ባለስልጣናት አሉኝ። እነሱ ጋር ትግል ውስጥ ነው ያለሁት ጉድ ዋንስ ቨርስ ዘ ባድ ዋንስ ብሎ ለሁለት ከፋፍሎ እዛ አሉኝ ይላል። ቁጥሮቹ ማነው የሚያይለው ነገር የሚለውን ነገር ኢህአዴግ በግልጽ ነግሮን አያውቅም። አሁን በዚህ መግለጫ ያየሁት ነገር የመንግስት መዋቅርን ከመቀየር አንስቶ የሚወሰዱት እርምጃዎች የሆኑ ሰዎችን ቪክቲማይዝ ያደርጋሉ። እሱን እርግጠኛ መሆን ይችላሉ። የሆኑ የሚወጡ ሰዎች አሉ። ሚኒስትሮች ሊሆኑ ይችላሉ፣ ከባድ ባለስልጣናት ሊሆኑ ይችላሉ። ኢህአዴግ የአስራ አምስት አመት ጉዞውን መለስ ብሎ ተመልክቷል ያለበትን ግምገማ የሰማያዊ ፓርቲ የህግ ጉዳይ ኃላፊ የሆኑት አቶ አዲሱ ጌታነህ ከበፊቱ የተለየ ሆኖ እንዳላገኙት ለዶይቼ ቬለ ገልጸዋል። የወጣው መግለጫም ይላሉ ብዙ ጊዜ ኢህአዲግ ጥያቄዎችን ማፈኛ ነው። እንደነዚህ አይነት መግለጫዎች እናስተካክላለን፣ ይህም የተፈጠረው በአንዳንድ ወገኖች ነው፣ ኢቭን በውጭና በውስጥ ጸረ ሰላም ሀይሎች ናቸው እያለ ማላከክ የተለመደ ያገዛዙ ባህሪ ነው እና አሁንም እንኳ ይህን ያህል በአጠቃላይ በተለያዩ የሀገሪቱ አካባቢዎች ተቃውሞ ተነስቶበት ለማስተካከልና ለመለወጥም ባህሪ የሌለው መሆኑን የሚያሳይ ነው ብዬ ነው ያየሁት። ግምገማውን በተመለከተ መንግስት ያወጣውን መግለጫ የተከታተ የአዲስ አበባ ነዋሪ የሆኑት አቶ ዮሐንስ ታደሰ ግምገማው የሚቀይረው ነገር አይኖርም ካሉ በኋላ ምክንያቱን እንደሚከተለው ያብራራሉ። አብዛኛው የህዝቡ ጥያቄና እንደ ዜጋ እየተነሱት ያሉት ነገሮች የመልካም አስተዳደር ምናምን ጥያቄዎች ብቻ ሳይሆኑ መሰረታዊ የሰብአዊ መብት ጥያቄዎች አሉ። መንግስት ግን ያው ጥያቄዎችን አጥብባቸው ሁለት አይነት መልክ የሰጣቸው ይመስለኛል። መልካም አስተዳደርና ከኪራይ ሰብሳቢነት አንጻር ብቻ ነው ያየው። ይህ ደግሞ የተነሱትን ጥያቄዎች ይመልሳል የሚል እሳቤ ለኝ በግል ማለት ነው ምናልባት መንግስት መፍትሄ የሚሻ ከሆነ መሰረታዊ የሆነ የህገ መንግስት ከዛ ባሻገር ደግሞ የኢኮኖሚ የሰብዊ መሰፊ ጥያቄዎችን የሚመልስ ማስተካከያ ካላደረገ እቺ መግለጫ መፍትሄ ታመጣለች የሚል እሳቤ የለኝም። በሰሜን ሸዋ የአጣ የከተማ ነዋሪ የሆኑት ግን ስማቸው እንዳይጠቀስ የፈለጉት ሌላ አስተያየት ሰጪ ጉዳዩን በተመለከተ እንዲህ ይላሉ። ሙሉ በሙሉ ባይፈቱሽትም ራሳቸውን የተሻለ ነገር እየፈተሹ ነው የሚል አሳባለኝ በዚህ አቋማቸው በጠኑ ያለውን ችግር ይፈቱታል ብዬ የሚል አሳባለኝ ያው አሁን እዚህ ችግር ይፈጥራሉ ብሎ ያሰበው የራሱ የሆነ አመራር አካላቶች እንደሆነ ያው ራሱን አሳይቷል። ስለዚህ እነዚህ አመራሮችን የራሱን የሆነ እርምጃ በመውሰድ ያለውን አቋሙን ካስቀመጠ ጥሩ ነው የሚል ሀሳብ አለኝ። ይህን ግን የሚያደርግ ካልሆነ ግን የበለጠ ወደ ሌላ ችግር ይገባበታል የሚል አስተያየት ነው መስጠት እንፈልግ። በፌስቡክ ድረ ገጻችን ላይ አስተያየት ከሰጡን ውስጥ መንግስት በፖሊሲ ደረጃ እየሰራ ነው ያሉትን ስህተት ማረም አለበት ብለዋል።